ሰላም፣ እንደምናመሽታችኋል የጋቢና ቪዩ አድማጮች። የእሁድ ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ጀምሯል። በመስተንግዶ አብሬያቸው የማመሸው እኔ ስመኞሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ሰሞኑን ፍትህ ወይም ኤፋየር ዊዝን የተሰኘ ጥናታዊ ፊልም በተለያዩ የአሜሪካ ከተሞች በመታየት ላይ ይገኛል። በምሽቱ ዝግጅታችን ፊልሙ ለህዝብ እይታ ከመቅረቡ በፊት ከፊልሙ ጸሐፊና ዳይሬክተር ክርስቶፈር ቻምበርስ ጋር አድርገን የነበረውን ቆይታ እንጋብዛችኋለን። አብራችሁን ቆዩ። በኢትዮጵያዊዋ ታዋቂ ዓለም አቀፍ ሞዴልና ተዋናይት እንዲሁም የዓለም ጤና ድርጅት የእናቶች አዲስ የሚወለዱ ህጻናትና የህጻናት ጤና ጥበቃ አምባሳደር ሊያ ከበደ ፕሮዲውስ የተደረገው ፍትህ ወይም ኤ ፋየር ዊዚን የተሰኘ ጥናታዊ ፊልም በቅርቡ ተመርቋል። በቀይ ሽብር ወቅት ኢትዮጵያ ውስጥ ስቃይና እንግልት የደረሰባቸው ሶስት ኢትዮጵያዊ ሴቶች ወደ አሜሪካ ከመጡ በኋላ ጥቃት ያደረሰባቸውን ግለሰብ ለፍትህ ለማቅረብ የሚያሳዩትን ውጣውረድ የሚያሳየው አዲሱ ጥናታዊ ፊልም በአሜሪካን አገር የሚኖሩ ብዙ ስቃይና መከራን ያሳለፉ ከ1.4 ሚሊዮን በላይ ለሚሆኑ ስደተኞች ተስፋ የሚሰጥ ነው ተብሏል። በርካታ የአሜሪካና የኢትዮጵያ የፊልም ተዋናዮች የተሳተፉበት ፍትህ የተሰኘው ፊልም ተጽፎ የተዘጋጀው የዓለም አቀፍ ሽልማቶች አሸናፊ በሆነው አሜሪካዊው የፊልም ባለሙያ ክርስቶፈር ቻምበርስ ሲሆን፣ በፊልሙ ጭብጥ የቀረጻ ሂደትና ሊያ ከበደ በፊልሙ ላይ ባላት ተሳትፎ ዙሪያ ያደረኩት ቆይታ ቀጥሎ ይቀርባል። I came to this country as a refugee. በቅድሚያ ክርስቶፈር በቅርቡ ስለሚወጣው ፍትህ ወይም በእንግሊዝኛው ኤፋየር ዊዝኢን የተሰኘው ፊልምህ ለመጨዋወት ሎስ አንጀለስ ከሚገኘው መኖሪያ ቤት ሆነ ልታናገረን ፈቃደኛ በመሆንህ በአድማጮች ስም በጣም አመሰግናለሁ። እስቲ በቅድሚያ ስለ ፊልሙ ጭብጥ እናውራ። በሶስት ኢትዮጵያውያን ሴቶች ዙሪያ የተሰራው ፍትህ የተሰኘው ጥናታዊ ፊልም መነሻ ሀሳቡ ምንድን ነው? በቅድሚያ እኔም በመሰናዷችሁ ላይ ስለጋበዛችሁኝ በጣም አመሰግናለሁ። ፍትህ በሰብአዊ መብት ዙሪያ የሚያጠነጥን ጥናታዊ ፊልም ነው። ታሪኩ በቀይ ሽብር ጊዜ ኢትዮጵያ ውስጥ ከባድ ምርመራና ስቃይ አሳልፈው ወደ አሜሪካና ካናዳ የመጡ ሦስት ሴቶች ዙሪያ የሚያጠነጥን ነው። ከሶስቱ አንዷ አሜሪካን ሀገር አትላንታ ከተማ እንደመጣች ሆቴል ውስጥ በአስተናጋጅነት ትቀጠርና ሆቴል ውስጥ ሌላ በዕቃ አጣቢነት የሚሰራ ሰው ሰላም ሲላት ድምፁን ታስታውሳለች። ከ15 ዓመት በፊት አዲስ አበባ ላይ የመረመራትና ያሰቃያት የነበረ ሰው ነው። አጋጣሚው የሚገርምና ለማመን የሚያስቸግር ነው። ታሪኩ እንግዲህ እነዚህ ሴቶች ተገናኝተው ሰውየው ራሱ መሆኑን ካረጋገጡ በኋላ እንዴት ፍትህ ለማግኘት እንደተንቀሳቀሱ የሚያሳይ ነው። እነዚህን ኢትዮጵያውያን ሴቶች እንዴት አገኘሃቸው? ታሪካቸውንስ ወደ ፊልም ለመቀየር እንዴት ወሰንክ? የሴቶቹን ታሪክ ያገኘሁት በአጋጣሚ ጎግል ላይ ነው። እኔ አሜሪካዊ ነኝ። ከዚያ በፊት ስለ ኢትዮጵያ ታሪክና ባህል አላውቅም ነበረ። ያነበብኩት ጽሁፍ እንዴት ሶስት ሴቶች ሰዎችን ያሰቃየና ያስገድለን ሰው አሜሪካ ውስጥ ለፍርድ እንዳቀረቡት የሚያትት ነበርና ስደተኞች ሆነው አሜሪካ ውስጥ የተለየ ሥልጣን ሳይኖራቸው ለፍትህ መታገላቸው በጣም አስደነቀኝ። እነዚህ ሴቶች ሀብታምም አይደሉም ወይንም የፖለቲካ ግንኙነትም የላቸውም። ነገር ግን ፍትህን በመፈለጋቸውና በጥንካሬያቸው ብቻ ለእውነት ታግለው አሸንፈዋል። ለእኔ ይሄ የሚያነሳሳና ልንማርበት የምንችለው ታሪክ ነው። የሴቶቹን ታሪካቸውን ለማጥናት፣ ከዛ ወደ ፊልም ለመቀየር ምን ያክል ጊዜ ፈጀብህ? በአጠቃላይ ሂደቱ የጀመረው በአውሮፓውያኑ አቆጣጠር በ2016 ነበረ። ስለዚህ ወደ አራት ዓመት ፈጅቷል ማለት ነው። መጀመሪያ ሴቶቹ ለመቅረብና ታሪካቸውን ለማካፈል ፈቃደኛ የሆኑ እንደሆነ በመጠየቅ ነው የጀመርኩት። ቀጥለው ታሪካቸውን ከሰሙ በኋላ በነፃ የተከራከሩላቸውን የሰብአዊ መብት ተከራካሪ ጠበቃዎችን፣ የታሪክ አዋቂዎችና የተለያየ ዩኒቨርስቲ መምህራንን በተለያየ ጊዜ አነጋግሬ ያለው ይህ እንግዲህ አመታት ፈጅቷል። እንግዲህ የፊልሙ ቀረጻ በሶስት ሀገሮች ነው የተካሄደው፣ በካናዳ አሜሪካና ኢትዮጵያ። ይሄ ምን ያክል ጊዜ ወሰደ? በተለይ ደግሞ በኢትዮጵያ የነበረው ልምድህ ምን ይመስላል? ቀረጻ የጀመርነው በ2017 ነበረ። ወደ ሁለት ዓመት ገደማ ወስዷል። በአሜሪካ ወደ አስር የሚሆኑ ከተሞች ነው ተዘዋዙረን የቀረጽ ነው። በዓለም ላይ ወደ ሰላሳ ሀገሮች ተጉዣለሁ። በኢትዮጵያ የነበረኝ ጊዜ ግን በጣም የተለየ ነው። በመጀመሪያ ቪዛ ለማግኘት እጅግ በጣም ረጅም ጊዜ ከመውሰዱ የተነሳ ስራችንን በተደጋጋሚ ማራዘም ነበረብን። በመሀል አብረኝ የምትሰራው የፊልም ባለሙያም ሌላ ስራ አግኝታ ሄደች። ስለዚህ ወደ ኢትዮጵያ ብቻ የሚሄድኩት ግን፣ እድለኛ ሆኜ ኢትዮጵያ ውስጥ ያለ ኤርሚያስ ወልደ አምላክ የሚባል በጣም ጎበዝ የፊልም ባለሙያ አገኘው። የሚገርም ችሎታ ያለው ጠንካራ የፊልም ባለሙያ ነው። ኢትዮጵያ ላይ የነበረ ቀረጻ ምን ላይ ያተኮረ ነበር? ማለት ለጥናታዊ ፊልም ግብአት የሚሆን እና የሴቶቹን ታሪክ የሚያጠናክር ያገኘው ነገር ምንድን ነው? እንግዲህ ፊልሙ ሁለት ክፍሎች አሉት። አንደኛው ከአፄ ኃይለ ስላሴ መውደቅ ጀምሮ የመንግስቱ ኃይለ ማርያምን ወደ ስልጣን መምጣትና የቀይ ሽብርን ታሪክ የሚያስረዳ ነው። ሁለተኛው ደግሞ እዚህ አሜሪካ የተካሄደው ረጅምና እልህ አስጨራሽ የፍትህ ትግልና ሴቶቹ ፍትህ እንዲያገኙ የረዳቸውን የሚያስገርም ጥንካሬን የሚያሳይ ነው። በኢትዮጵያ ቆይታይ ለዚያ የሚሆኑ ነገሮችንም አግኝተናል። በአጠቃላይ በዚህ በጥናታዊ ፊልም ላይ ምን ያክል ሰዎች ተሳትፈዋል ከኢትዮጵያ የተሳተፉ ተዋናያን አሉ ዋው በጣም ብዙ ተዋናያን ተሳትፈዋል በዛን ጊዜ የነበረውን የሴቶችን የህይወት ታሪክ የሚያሳይም ሆነ በሰዓቱ የነበረውን የፍርድ ሂደት የሚገልጽ የተቀረጸ ምስል አልነበረንም ስለዚህ ያንን የሚያሳይ ቀረጻ ያስፈልገን ነበረ እዚህ አሜሪካ በዋናነት ሶስቱን ሴቶች ወክለው የተወኑት ቤት ስኬልስ፣ ማርኩዊት አብላክ እናትውልድ ኢትዮጵያዊት የሆነችው ሊሃና ምኒልክ ይባላሉ። ሊሃና በጣም ጎበዝ ተዋናይት ናት። ሰው አይቶ እንደሚያደንቃት እርግጠኛ ነኝ። ኢትዮጵያ ውስጥ ደግሞ ወጣትና የሚገርም ችሎታ ያላቸው የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎችን አገኘን። ዘውድነሽ ቢረኩ፣ ብሩክታይት ተርሚኖስ፣ ዮርዳኖስ ተሾመ፣ ሰማሃል አብርሃ፣ ሰብለ ወንጌል ኃይለማርያምና ኃይለማርያም ና የእርጋት አፈረን የመሳሰሉ አዲስና ጎበዝ ተዋናያን ተሳትፈዋል። እንግዲህ አንተ የምትኖረው በሎስ አንጀለስ ከተማ ነው። አሜሪካን ሀገር በተለይ ደግሞ በሎስ አንጀለስ ያለው የኢትዮጵያ ማህበረሰብስ በፊልሙ ላይ ተሳትፎ አድርጓል? በጣም በተለይ በዋናነት የኢትዮጵያ የባህል ማዕከል ኃላፊ የሆነችው ኒክ ለገሰና በፊልሙ ላይ ካስቲንግ ዳይሬክተር ሆና የሰራችውን ኤልሳቤጥ አደመን ማመስገን እፈልጋለሁ። ለምሳሌ ባለታሪኮቹ አትላንታ ፍርድ ቤት ቀርበው የደረሰባቸውን ሲያስረዱ በተለይ በደንብ በማያውቁት ቋንቋና ባህል ውስጥ ነው ሲናገሩ ሁኔታው ለእነሱ እጅግ አስፈሪ ነበረ። ነገር ግን በጣም ብዙ ኢትዮጵያን ፍርድ ቤት ውስጥ ተገኝተው ከሴቶቹ ጀርባ በመቀመጥ ያሳዩቸው ድጋፍ በጣም ልብ የሚነካ ነበረ። ያንን ሁኔታ በፊልሙ ላይ ማሳየት ፈለግንና በፊልሙ የሚሳተፉ ሰዎችን ስናጠያይቅ እዚህ ሊትል ኢትዮጵያ ተብሎ በሚጠራው አካባቢ ያሉ የሱቅ ባለቤቶች ሰው በማሰባሰብ አገዙን። በአጠቃላይ ፊልሙ ያለ ኢትዮጵያ ማህበረሰብ ድጋፍ እዚህ አይደርስም ነበረ። ስለዚህ በጣም ላመሰግናቸው እወዳለሁ። i you from Atlanta? While he was saying that, I feel something which makes me nervous. I feel something in my stomach, you know, when it's getting tight, you know. I was asking myself, where did I hear this voice, you know? Who is this person? I know that. አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ኢትዮጵያን ጨምሮ በአስር ከተሞች የተቀረጸው ፍትህ ጥናታዊ ፊልም ዙሪያ ከፊልሙ ዳይሬክተር ክርስቶፈር ቻምበርስ ጋር እያደረግን ያለ ነው ቆይታ ይቀጥላል። ፍትህ ሚያዚያ ላይ ለመጀመሪያ ጊዜ በአትላንታ በተደረገው የፊልም ፌስቲቫል ላይ ለህዝብ እይታ ቀርቦ በተመልካቾች በተደረገ ምርጫ የምርጥ ጥናታዊ ፊልም ሽልማት ተሸላሚ የሆነ ሲሆን ለሁለተኛ ጊዜ በዚህ ወር መጀመሪያ ላይም በአርካንሳስ ከተማ በተካሄደው ቤንተንቪል የፊልም ፌስቲቫል ላይ ታይቶ በፊልም ተቺዎች አድናቆት ተችሮታል። ወደ ቃለ ምልልሱ እንመለስ። እንግዲህ ፍትህ ወይም አፋየር ዊዝ ኢን የተሰኘው ጥናታዊ ፊልም ሲተዋወቅ እንደሰማነው ፊልሙን በዋናነት ፕሮዲውስ ያደረገችው ታዋቂዋ ዓለም አቀፍ ሞዴልና ተዋናይት ሊያ ከበደ ናት። ከሊያ ጋር እንዴት ተገናኛችሁ? ከፕሮዲውሰርነት ሌላ በፊልሙ ውስጥ ተሳትፎ አላት? ሊያ ከበደ በጣም የታወቀች ሞዴል ብቻ ሳትሆን የሰብአዊ መብት ተከራካሪም ናት። በተለይ በሴቶች መብት ዙሪያና በእናቶች ጤና ላይ የምትሰራ የዓለም ጤና ድርጅት አምባሳደርም ናት። የእኛም ፊልም በዋናነት ፕሮዲስ ያደረገችው እሷ ናት። ወደ 2019 መጨረሻ ላይ ኤዲቲንጉን እየጨረስን ስንመጣ በስልክ አፍላልጊ ያገኘዋት። ከዛ በፊት ምንም አይነት እውቅና የለንም። ግን ሳናግራት በጣም ጠንካራና አዋቂ ሰው ሆን አገኘዋት። ፊልሙን ካየችና ከተነጋገርን በኋላ ፊልሙን መደገፍ እንደምትፈልግና ፕሮዲስ ማድረግ እንደምትፈልግም ነገረች። እንደሱ አይነት ጠንካራና ሀቀኛ ሴት የፊልሙ አካል በመሆኗ ትልቅ ክብር ይሰማኛል። እንደነገርከን ፍትህ ፊልም ብዙ ሰዎች የተሳተፉበትና የተለያዩ ሀገሮች የተቀረጸ ነውና በገንዘብ እስካሁን ምን ያክል ፈጭቷል? እውነት ለመናገር በገንዘቡ ላይ ብዙም ትኩረት ማድረግ አልፈልግም። ምክንያቱም በጣም ተለዋዋጭ ነው። እዚህ ሀገር ጨረስኩ ስቲ ሌላ ያላሰብሽው ወጪ ይመጣል። እንደውም በፍቅር ዋጋ የተከፈለ ስራ ነው የምለው፣ ምክንያቱም ገንዘቡም ከአንድ ቦታ ወይንም ከአንድ ድርጅት የተገኘ አይደለም፣ በተለያየ ጊዜ ከዚህም ከዚያም የተሰባሰበ ነው። ዋናው ትኩረታችን ታሪኩን መንገድ ላይ ነው። ክርስቶፈር ከዚህ ከፍትህ ፊልም በፊት ሌላ አራም አራም የተሰኘ ጥናታዊ ፊልምም ሰርተህ ነበር ያኛው ፊልም ልክ እንደ ፍትህ አሜሪካን አገር የሚኖሩ አርሜናውያን ስደተኞችን ህይወት የሚያሳይ ነው። እንደዚህ አይነት የስደተኞችን ህይወት የሚያሳዩ ታሪኮችን የምትመርጥበት ምክንያት አለህ? በተለይ በታሪክ በቋንቋና በባህል ላንተ አዲስ የሆኑ ህብረተሰቦችን ታሪክ በፊልም መንገርስ ከባድ አይደለም? ልክ ነው አራም አራም በዚህ በሎስ አንጀለስ የሚኖሩ ጠንካራ አርሜናውያን ማህበረሰብ አባላት ዙሪያ የተሰራ ፊልም ነው እንዳልሽ ሁለቱም ፊልሞች በደም የማልገናኛቸው ሰዎችን ህይወት የሚያሳዩ ናቸው ነገር ግን የኔ ማያቶች ስደተኛ ነበሩ እና የስደተኛን የህይወት ፈተናና ቋንቋ ባለማወቃቸው ይደርስባቸው የነበረውን የስራ ማጣት ችግር ስሰማ ነው ያደግኩት። እንደዚህ አይነት ታሪኮች ግን በስደተኞች የተሞላችው የአሜሪካን ሀገር ታሪክና ባህልም አካል ናቸው። ያለ ስደተኛ ዛሬ የምናውቃት አሜሪካ ትኖርም። ያለ ስደተኞች አሜሪካ ምንም ናት። እንግዲህ እንደሚታወቀው ባለንበት ጊዜ የስደተኛ ጉዳይ በአሜሪካ ውስጥ ትልቅ የመነጋገሪያ ጉዳይ ነው። የፖለቲካም አጀንዳ ነው። በዚህ መልኩ በአሜሪካ ያሉ ስደተኞችን ሕይወት ማሳየት ምንድን ነው የሚጠቅመው? ፊልም ስሜትን ቆንጥጦ መልእክት ለማስተላለፍ በጣም ጉልበት ያለው መሳሪያ ነው። ፊልም ሕይወታችን ውስጥ ለሌለ ገጸ ባህሪ ስሜት እንዲሰማን የህይወት ውጣ ውረዳቸው እንዲገባንና እንድንረዳቸው የሚያደርግ ኃይል አለው። ስለዚህ አሁን በምንሰራው ፊልም ለአሜሪካ ተመልካቾች ማሳየት የምንሞክረው ሁላችንም ሰዎች እንደሆንና በጣም ብዙ የምንመሳሰልባቸው በጋራ የምንጋራቸው ነገሮች እንዳሉን ነው። ወደ ፍትህ ፊልም እንመለስና ፊልሙ ምን ያክል ሰዓት ነው የሚፈጀው? ፊልሙ አንድ ሰዓት ተኩል የሚፈጅ ነው። ምኞቴና ሀሳቤ ጠንካራ የኢትዮጵያ ማህበረሰብ አባላት ባሉበት ሁሉም የአሜሪካ የካናዳና ሌሎች ከተሞች ላይ እንዲታይና ውይይት እንዲደረግበት ማድረግ ነው። አሁን እንዳልከው በኮሮና ቫይረስ ወረርሽኝ ምክንያት ፊልሞች በተለመደው መንገድ እየወጡ አይደለም። እናንተ ታዲያ በምን መልኩ ነው ፊልሙን ለመልቀቅ ወይም ለማስመረቅ የምታስቡት? እሱንም ገና አልወሰንም። ቀደም ሲል ከሰራሁት ፊልም ስኬት በመነሳት እንደ የሰብዓዊ መብት ጉዳዮች ያሉ ጠንካራ ሀሳቦችን የሚያነሱ ፊልሞችን በተቻለ መጠን በተለይ ጉዳዩ የሚመለከታቸው ሰዎች እንዲያዩት የረዳን ፊልሙን ይዘን በተለያዩ ቦታዎች መንቀሳቀሳችን ነው። ከዚያ ኔትፍሊክስ ላይ ሲወጣ በዓለም ላይ በሚሊዮን የሚቆጠሩ ሰዎች ሊያዩት ይችላሉ። ምናልባት አሁን አማዞን ላይም ልንወስደው እንችላለን። አሁን ያንን ማድረግ ምንችል ደስ ይለኛል። እንግዲህ ለማጠቃለል ያክል ፊልሙ ሲለቀቅ ተመልካቹ ከፊልሙ የሚያገኘው መልእክት ምንድን ነው? ምን አይነት ምላሽ ትጠብቃለህ? በዋናነት ከተለያየ ሀገር በደረሰባቸው ስቃይ ግፍና፣ ሌሎች የሰብአዊ መብት ጥሰቶች ከሀገራቸው ተሰደው እዚህ አሜሪካን ሀገር የሚኖሩ ሰዎች እዚህ ሆኖ ፍትህ ማግኘት እንደሚችሉ ከእውነተኛ ታሪኩ አይተው እንዲያውቁ ማድረግ ነው። በሁለተኛ ደረጃ ደግሞ ህፃናት፣ ወጣቶችና ተማሪዎች ይህን ፊልም አይተው ለውጥ ለማምጣት በግድ ሚሊዮኖችን እንደማይጠይቅ እንዲረዱ ፈልጋለሁ። ሶስት ሴቶችና ጥቂት ጠበቆቻቸው ሆነው ነው በድፍረት እውነትን በመሻታቸው ሐቅና ፍትህ ዓለም ላይ ቦታ እንዲኖራቸው ያደረጉት። በመጨረሻ ዓላማችን በዚህ ታሪክ የሰዎችን ስሜት መግዛትና And and lastly, I hope we're trying to engage people emotionally so that's my hope is that people will become engaged emotionally and then be able to learn from this story and be inspired by it thank you so much for taking your time to Christopher በዋናነት ፕሮዲውስ ያደረገችውን እና በቅርቡ የሚለቀቀውን ፍትህ ወይም ኤፋየር ዊዝን የተሰኘውን ፊልም በአጭሩ ስላስተዋወቀን በጣም እናመሰግናለን። ከሊያ ከበደ ጋር ሆነ እንደገና እንደምንገናኝና በፊልሙ ስኬት ዙሪያ እንደምናወራ ተስፋ አደርጋለሁ። እስከዛው መልካም እድል። እኔም በጣም አመሰግናለሁ። ቴንክ ዩ ሶ ማች አድማጮች የተከታተላችሁት በቅርቡ ተመርቆ የወጣው ፍትህ ወይም ፋየር ዊዝን የተሰኘ ጥናታዊ ፊልም ጸሐፊና ዳይሬክተር ከሆነው ክርስቶፈር ቻምበርስ ጋር ያደረግነውን ቆይታ ነው። በቀጣይ ሙዚቃ ረፍት አድርገን ስንመለስ ትምህርት ቤት መሄድ የሚፈሩ ህጻናት ልጆችን እንዴት ማገዝ ይቻላል? በሚል ዙሪያ አንድ ጥንቅር እናዳምጣለን። ቆይታችሁ ከእኛ ጋር ይሁን። I'll be you. ሕጻናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በሕይወታቸው በሚደርሱ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድን ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት የአካባቢ መቀየር፣ በወላጅ መሀል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ያደርጋቸው ይችላል። ይህ ሁኔታ ሲያጋጥም ታዲያ ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል በሚለው ሀሳብ ላይ ወላጆችንና የቤተሰብ አማካሪ አነጋግሬ ያለው ቀጥሎ ይቀርባል። የሰላም ጌትነት የስምንት ዓመትና የአምስት ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ ከሶስተኛው ቀን ጀምሮ አንሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርት የለም አይደል፣ አንሄድም አይደል ምናምን እያለ ያለቅስ ነበር እና በጣም በጣም ያስቸግረው ነበር። የመጀመሪያው አካባቢ የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር። አትሄዱ ይላል፣ እፈራለሁ፣ በቀ ከቤት መውጣት አልፈልግም የሚል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን ምን አጋጠመው ምን ሆንክ፣ ምናምን ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮንመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛ ነው፣ ከሱ ጋር መዋል ይፈልጋለሁ ምናምን ትላለች። ስለዚህ ቤት ያለውን ነገር እንዲህ ያደርጋሉ ወይም ከኛ ጋር ያለውን ነገር ማለት ነው። በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህፃንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዝኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው። በማልቀስ ሊገልጡት ይችላሉ። በመታመም ሊገልጡት ይችላሉ። ነጭናጫ በመሆን፣ ትኩረት በማጣት፣ በተለያየ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ ራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ እንደሱ አይነት ሊያሳዩ ይችላሉ። ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደ የእድሜያቸው እና የአናኗሯቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ። ልጆች የሚተማመኑበት፣ የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው፣ ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት የአንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደው ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን ያ የሚፈጥርባቸው ስሜት አንዳንዶቹ ደግሞ ትምህርት ቤት ሂደው ከአሁን በፊት የገጠማቸው ጥቃት ስድብ፣ ነቀፌታ ካለ መሸማቀቅ ካለ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል። ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ። ሁሉ ነገር አንተ ትምህርት ስለማትወድረው ስለምጠላ ነው ብቻ ሰው ልጆቻችን ሊታመሙ ይችላሉ በተለይ የመጨናነቅ የውጥረት የጫና የዲፕሬሽን ይሄ ድባት የሚባለው የአእምሮ ጤንነት የስሜት መረበሽ የጤና መጓደል ሊገጥማቸው ይችላል እና ዝም ብለን በደፍጣታው ከማውገዝ እና በደፍጣታው የሆነ ነገር ከምንላቸው ምንድን ሆነው ሊሆን ይችላል። በተለይ ቅድም የዘርዘር ኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸውና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል። ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል። ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆኑ ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆኑ ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥሮች ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል፣ እራሳቸውን ለማጥፋትም አልፈው ለመሰጠት። ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ የኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን፣ አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው እና ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል። ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናም ደግሞ ዛሬ እንዲውላል ደግሞ እንዲውላል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድነው ሰሞኑ ጥሩ አይደለም፣ ምንድነው የማየውም ብሎ ያንን ተከታትሎ ልጆችን በተጣለ መዘር ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከእነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጡኛል የሚል ሌላ ፍርሃት መጨመርና እነዚህ የበለጠ ቤታቸውንም እንዲጠሉ እንዲፈሩ፣ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደረጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል። ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ። ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ ምክንያቱም ልጆቻችን በእነዚህ ሁሉ ነው የሚቀረሱት እና ልጆችን የሚቀርሷቸው ልጆቻችን የሚቀርሷቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደ እና ጊዜ የበጀቱ ጓደኝነቱን ወዳጅነቱን መፍጠር እና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባል። ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች፣ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበርም። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።